የትግራይ ክልል የጸጥታ አመራሮች ለእነ ዶክተር ደብረጽዮን ቡድን ሀሳብ ድጋፋቸውን ሰጡ ይላል ቀጣዩ ዘገባ። የትግራይ ክልል የጸጥታ አመራሮች በእነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ከዚህ ቀደም ጊዜያዊ አስተዳደሩን ለማስተካከል ያሳለፈውን ውሳኔ እንደሚደግፉ ዛሬ ባወጡት መግለጫ አስታውቀዋል። አቶ ጌታቸው ረዳ በበኩላቸው ውሳኔው ተቀባይነት የሌለው ትልቅ ስህተት ነው ሲሉ ተቃውሞታል። ሙሉጌታ አጽባ ዝርዝሩን ይነግረናል። የትግራይ ክልል የጸጥታ አመራሮች በእነ ዶክተር ደብረጽዮን ገብረ ሚካኤል የሚመራ የህወሀት ቡድን ከዚህ ቀደም ያሳለፈው ውሳኔ እንደሚደግፉ ዛሬ ባወጡት መግለጫ አስታወቁ። በእነ ዶክተር ደብረጽዮን ገብረ ሚካኤል የሚመራ የህዝባዊ ወያነ ሐርነት ትግራይ ህወሀት ቡድን ከዚህ ቀደም አደረግኩት ባለው ጉባኤ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳን ጨምሮ አስራ ሶስት ከስልጣናቸው እንዲነሱ መወሰኑ ይታወቃል። በወቅቱ በተሰጠው ውሳኔም ከስልጣናቸው በተነሱት ሰዎች ምትክ ሌሎች አመራሮች መመደቡንና ፕሬዝደንቱን በተመለከተ ግን ውሳኔውን ለፌዴራል መንግስቱ መስጠቱን ተገልጾ ነበር። የብሔራዊ ምርጫ ቦርድ በበኩሉ የህወሓት ጉባኤ ህጋዊ ሂደቱ አላሟላም በሚል ለጉባኤው እውቅና እንደማይሰጠውና ውሳኔዎቹም ተቀባይነት እንደማይኖራቸው ማስታወቁ አይዘነጋም። የጸጥታ አመራሮቹ ዛሬ በሰጡት መግለጫ ሀምሳ ሲደመር አንድ አብላጫ ድምፅ ያለው ጉባኤ በማካሄድ ውሳኔ ላሳለፈው በነ ዶክተር ደብረጽዮን ለሚመራው ህወሓት ቡድን ድጋፋቸው እንደሚሰጡና የቀረበውንም ሀሳብ እንደሚቀበሉ አስታውቀዋል። በጉዳዩ ለአሜሪካ ድምፅ አስተያየት የሰጡ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ውሳኔው ተቀባይነት የሌለው ስህተት ነው ሲሉ ተቃውመውታል። ወደ 200 የሚሆኑ ከጀነራል እስከ ኮንሬል ማዕርግ ያላቸው የጸጥታ አመራሮቹ መቀለ ከተማ ላይ ከጥር 12 እስከ 14 ቀን 2017 ዓ.ም. ለሶስት ቀናት ስብሰባ ማካሄዳቸውን ጠቅሰው ዛሬ ባወጡት ያቋም መግለጫ የትግራይ ክልል ጊዜያዊ አስተዳደር አመራሮች ከተሰጣቸው ተልእኮ ውጭ የትግራይ ሕዝብ ጥቅሞች ወደ ጎን ትተው ክህደት ፈጽመዋል በሚል ወንጅለዋቸዋል። መግለጫው አክሎ ጊዜያዊ አስተዳደሩ የተሰጠው ተልእኮ የትግራይን ወሰን ከጦርነት በፊት ወደ ነበረበት መመለስ፣ የህዝብ ሰላምና ደህንነት መጠበቅ፣ ተፈናቃዮች ወደ ቀያቸው መመለስ፣ የመልሶ ግንባታ ስራ መጀመርና ለቀጣይ ምርጫ ምቹ ሁኔታ መፍጠር መሆን ሲገባው ይህንን ማድረግ አልቻለም ሲል ጊዜያዊ አስተዳደሩ ወቅሷል። የክልሉ የጸጥታ አመራሮች መግለጫ የጊዜያዊ አስተዳደሩ አመራር ደካማ ነው ያለ ሲሆን ማስተካከያ እንዲደረግም ጠይቋል። በጊዜያዊ አስተዳደሩ ማቋቋሚያ መሰረት 50 ሲደመር አንድ ድርሻ ያለው እና በፕሪቶሪያም ተደራዳሪ የሆነው አስራ አራተኛ ጉባኤ ያካሄደ ህወሀት ጊዜያዊ አስተዳደሩን ለማስተካከል የወሰነውን ውሳኔ ሳይውል ሳያድር ተግባራዊ እንዲሆን ድጋፋችንን እንገልጻለን። ከዚህ በተጨማሪም ሰራዊታችን የወከላቸው የካቢኔ አባላት የስራቸውን አፈጻጸም ገምግሞ እምነት ባጣባቸው አባላቶቹ ላይ ማስተካከያ እንዲያደርግ ወስነናል። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሀት ቡድን በወቅቱ ባካሄደው ጉባኤ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳና የአስተዳደሩ ካቢኔ አባላት፣ የዞን አስተዳዳሪዎች እንዲሁም የኤጀንሲዎች እና ኮሚሽኖች ኃላፊዎች ህወሀትን ወክለው የተመደቡ ስለነበሩ ከመስከረም ሀያ ሰባት ቀን ሁለት ሺ አስራ ሰባት ዓመተ ምሕረት ጀምሮ ከስልጣን እንዲወርዱ የሚል ውሳኔ አሳልፎ ነበር። የጸጥታ አመራሮቹ በመግለጫቸው የጠቀሱት ይህንን ውሳኔ ነው። በዚህ ጉዳይ ለአሜሪካ ድምፅ ምላሽ የሰጡት የጊዜው አስተዳደሩ ፕሬዚደንት ጌታቸው ረዳ የተለያዩ ሀሳብ ያላቸው ሰዎች ያቋቋሙት የመመከት ኃይል የሆነው ሰራዊት የአንድ ቡድን መጠቀሚያ ለማድረግ መሞከር ስህተትና ተቀባይነት የሌለው ነው ብለዋል። ሰብ ወታደር ይሁን ተጋዳላይ የሆነ ሰው ወታደር ታጋይ፣ ፖለቲከኛ ይሁን መሐንዲስ የፈለገውን ቡድን የመምረጥና የመደገፍ መብት አለው ለትግራይ ሕዝብ ሕልውና ከሁሉም አስተሳሰቦች እና ከሁሉም የትግራይ አቅጣጫ የተውጣጣ የሕልውና ኃይል በአጋጣሚ ኃላፊነት ስለያዘ የአንድ ቡድን መጠቀሚያ እንዲሆን መወሰን ግን በመሰረቱ ተቀባይነት የለውም ሊኖረውም አይችልም። የክልሉ የጸጥታ ቢሮ ኃላፊ ሌትናንት ጀኔራል ፍስሐ ኪዳኑ የትግራይ ክልል የጸጥታ አመራሮች የሰጡትን መግለጫ አስመልክቶ ተጨማሪ ማብራሪያ እንዲሰጡን ጠይቀናቸው ናቸው በሌላ ቀን እንደሚሰጡን ቃል ገብተው ለአሁኑ የዛሬውን መግለጫ ተጠቀሙ ብለውናል። አዛዦቹ በመግለጫቸው ከትግራይ ክልል ከመከላከያ ሰራዊት ውጭ ያሉ ኃይሎች ካልወጡ የቀድሞ ተዋጊዎችን የመበተን ሂደቱ እንደሚቃወሙ አስታውቀዋል። ግራይ ሰላምን ከነ ትግራይ ከየተረጋገጸ ሉዓላው መሬትና ከየተመለሰ የትግራይ የሰላምና የደህንነት ዋስትና ሳይረጋገጥ ሉዓላዊ መሬታችን ሳይመለስ በጠላት ስር ያለው ህዝባችን ነፃ ሳይወጣ የተፈናቀሉ ሰዎች ሳይመለሱ የትግራይ ሰራዊት ይበተን እና ሌሎች ኃይሎች ይግቡ የሚል ሐሳብ እናወግዛለን። በፕሪቶሪያ ስምምነት መሰረት ትጥቅ መፍታትና ሰራዊት መበተን ወይም ዲዲአር የትግራይን ደህንነትና የሰራዊታችንን ዝግጁነት ግምት ውስጥ ባስገባ መልኩ በመፈጸም የትግራይ ሰላምና ደህንነትን ለመጠበቅ እንሰራለን። በቀጣይ የጸጥታ ኃይሉ አመራሮች ውሳኔያቸውን ወደ ተግባር ለመቀየር ይህን የህልውናና የመመከት ኃይል ለመጠቀም መሞከር ስህተት ነው ያሉት ደግሞ አቶ ጌታቸው ረዳ ናቸው። ጉባኤ ተግባረ ጉባኤ ያካሄደን አካል እደግፋለሁ የሚል ሰው የትግራይ ህዝብ ህልውና ለመመከት የተቋቋመ ሰራዊት ለዚህ ማስፈጸሚያ ለማዋል ከሞከረ ትልቁ ስህተት ነው። አሁን የተፈጸመውም ስህተት ነው። ከዚህ በላይ እንደማይሄዱ ተስፋ አደርጋለሁ። በሌላ ዜና ባለፈው ወር የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲዎችን ዳግም ለመመዝገብ ባወጣው አዋጅ መሰረት ህወሓት የቦርዱ ታዛቢዎች ባሉበት ጠቅላላ ጉባኤ እንዲያካሄድና ይህ ካልሆነ ግን ቦርዱ በህጉ መሰረት ውሳኔ እንደሚሰጥበት አሳውቆ ነበር። ጉዳዩን አስመልክቶ በትላንትናው ዕለት ጉባኤ ያካሄደው ህወሓት በቁጥጥር ኮሚሽኑ በኩል ባወጣው መግለጫ ህወሓት የፕሪቶሪያ ስምምነትን የፈረመ ከኢትዮጵያ መንግስትና ሌሎች ዓለም አቀፍ ተቋማት ጋር የሚገናኝ ፖለቲካዊና ህጋዊነቱ ጥያቄ ውስጥ የማይገባ ፓርቲ ነው ብሏል። የኢትዮጵያ ምርጫ ቦርድ ያስተላለፈው ውሳኔ ህጋዊ ያልሆነና የፕሪቶሪያ ስምምነት የሚጻረር በመሆኑ ተቀባይነት የለውም በማለትም አስታውቋል። ለአሜሪካ ድምጽ ሙሉጌታ አጽብሃም معلم.